بس راديو لا በየአመቱ ጃንዋሪ ሃያ ስድስት በመላ አውስትራሊያ የሚከበረው የአውስትራሊያ ቀን በአውስትራሊያ ዜጎች መካከል ሁለት አይነት ስሜቶች ይንጸባረቁበታል። ቀኑን በደስታ የሚያከብሩ እንዳሉ ሁሉ በሀዘን ስሜት በተቃውሞ የሚያሳልፉም አሉ። ብዙዎች በየአመቱ ጭቅጭቅ የሚያስነሳው የአውስትራሊያን ቀን አከባበር ሁሉንም አንድ የሚያደርግ በበአንድ ስሜት እንዲከበር ቀኑ ሊቀየር ይገባል ሲሉ ይሞግታሉ። ኤስቢኤስ ያነጋገራት የሲድኒዋ ነዋሪ ሊሊ አድማሱ ቀኑን በሁለት ስሜት ውስጥ ሆኜ አከብረዋለሁ ትላለች። የአውስትራሊያ ቀንን የማከብረው ዘር፣ ቀለም፣ ሃይማኖት፣ የፖለቲካ ወገንተኝነት፣ የኑሮ ደረጃ፣ እድሜና ፆታ ሳይገድብ ሁሉንም ሕግ በእኩል ማየት የጀመረበት ቀን እንደሆነ በማሰብ እንደሆነ ትገልጻለች። በአንድ ሰንደቅ ዓላማ ስር ያላትን ሳትሰስት ሰጥታ የመጡባትን ህዝቦች በፍቅር አቅፋ የምታኖር ሀገር ነች። ቀኑን በየአመቱ ልጆቼን ክብረ በዓሉ የሚከበርበት ቦታ ይዤ በመሄድ አከብራለሁ። የዛሬውን በዓል ከወትሮ ለየት ባለ ሁኔታ አውስትራሊያዊ አግብታ የምትኖር ጓደኛ፣ የቤት ደስ በሚል ሁኔታ እያከበርን አሳልፈናል። ሁለተኛው ስሜቴ ነባር ህዝቦች ላይ የደረሰው ሁኔታ ያሳዝነኛል። ትልቁ ነገራቸው ግን በአውስትራሊያውያን መካከል የሀሳብ መለያ የተፈጠረውን ችግር ተቀብለው በአንድ ሰንደቅ ዓላማ ስር አንድ ሀገር አውስትራሊያን ከልብ መውደዳቸው ያስደንቀኛል። ይህ ለእኛ ኢትዮጵያውያን ትልቅ ትምህርት ሊሆነን ይችላል ትላለች። እንደ ሊሊ የጠየቅናቸው ኢትዮጵያውያንና ትውልደ ኢትዮጵያውያን የአውስትራሊያ ቀንን እንዴት እንደሚያከብሩት ይናገራሉ። ስሜ ፀሐይ በየነ እባላለሁ። መኖረው አውስትራሊያ ሜልበን ነው። አውስትራሊያ ዴይ ብዙ ጊዜ ሲከበር እኔም ተሳታፊ ነኝ። በፊት እንደም ሲቲ እየሄድኩኝ አንዳንድ ነገሮች እንመለከታለን። የሚያከብሩበትም ፍሪደም ቀን ይሉታል። ባርበኪው ፋሚሊ የሚገናኙ በጌት ቱጌዘር ቀን ነው እና አሰ ቢግ ዳይ ለእነሱ እንደውም ፋውንዴሽን ብለው ይጠሩታል። አውስትራሊያ እስከሆኑ ድረስ እኛም እናከብረዋለን። እንዳዊት ግርማ እባላለሁ አውስትራሊያ ከመጣሁ ወደ 26 27 ዓመት ይሆነኛል። አውስትራሊያ እንደ ለእኔ በፊት ሴሌብሬት አድርገው ነበር እንደመጣ አከብር ነበረ። ግን የቆየው ስመጣ ሰርዳ ስለቀኑ በተለይ እዚህ ኢንዲጂነስ የሆነ አቦርጅኖች ላይ ተፈጸመው ነገር ሳቅ ኢን ፋክት ቢካም ሳዴ ሴሌብሬት ማድረጉ ቀን አይደለም። ግን ዛሬ ሲቲ ነበርኩኝ ኩኝ ሜልበን አብሬ ወጥቼ ነበር ሰልፍ ተቃውሞ ያንን በሚመለከት ተምራስ ስታሰው አንዱ አንዱን ኢንቬድ ያረገበት የገደለበት እና የቀማበት ቀን ሲያከብር እዛው ዘሰማ ሀገር ላይ ያንን ወላጆችን አያቶችን ቅድም አያቶችን የገደልኩበትን ቀን ና እና ክብር ከኔ ጋ ብሎ ሲጋብዝህ ጋባዥም ራሱ አሸምድ መሆን አለበት። ሊያሳዝን ገባ አልገባ አባባ ላይ እና ለእኔ ስ ቬሪ ሳደኝ ነው። በጣም የሚያሳዝን ቀን ነው። ኢ ቲንክ የአውስትራሊያ መንግስት ይህን ነገር በደንብ ተመልክቶ ቢቀይረው ሁለቱንም ወደ አንድነት የሚያመጣ ነገር ቢያደርጉ ይቅር ተባብለው ወደ አንድ መንገድ ሁለቱም ሊያከብሩት የሚችሉት ነገር። ምክንያቱም ፎሃው ሎንግ ይሄዳል። የሚያከብረው ቡድን የሀዘንተኛውን ቡድን የሚያዝነውን ቡድን ጨርሶ ማጥፋት አይችልም። ካላጠፋ ደግሞ እስከ ስንት ጊዜ ነው በእንደዚህ ነ በብሽሽቅ የሚካሄደው? ስለዚህ አትሊስት በዚህ ነገር በጣም ቅርሰኛለ አስትራሊያ መንግስት ላይ ሪ ጉድ አሚን ጥሩ ሀገር ነው ጥሩ እንትን አላቸው፣ ግን በተለይ የቦርጅ ኢንዲጂነስ ፒፕልን በተመለከተ በተለይ ይህንን ነገር መቀየር አለባቸው። ይ ነው ማምኑ ጤና ስጥልኝ። ጋዜጠኛ ኤልያስ፣ ይህን እድል በመስጠትህ ከልብ አመሰግናለሁ። ስሜም ጋዜጠኛ ዳንኤል ዘውዱ ይባላለሁ። በሌላ አባባል ዳኒ አራዳ። በነገ እለት የሚከበረውን የአውስትራሊያ ቀን እንዴት እንደማየው አስተያየት እንድሰጥ እድሉን ስለሰጠኝ በድጋሜ ከልብ ላ አመሰግነ ወዳለሁ። በመጀመሪያ በየአመቱ ታኅሳስ 26 ቀን ወይም ጃንዋሪ 26 ቀን በከፍተኛ ድምቀት የሚከበረውን የአውስትራሊያ ቀን ምክንያት በማድረግ የሚሰማኝን እንዳካፍልህ ይህን እድል በማግኘቴ የኤስቢኤስ ሬዲዮ ስርጭትን የአማርኛው ክፍለ ጊዜን ማመስገን እወዳለሁ። አንተን ጨምሮ አዘጋጆቹን፣ የተከበሩ አድማጮቻችንንም ብሎም መላዊ አውስትራሊያ የሚኖሩትን ኢትዮጵያኖችን፣ አውስትራሊያዎችን፣ ውድ ወገኖቼን እንኳን ለአውስትራሊያ ብሔራዊ ቀን በሰላም አደረሳችሁ እያልኩ ይህ ቀን ለእኔ በከፍተኛ ደስታና ኩራት ከእኔ መሰል አስተሳሰብና አመለካከት ካላቸው ከውድ ቤተሰቦቼና ጓደኞቼ ጋር በኩራት እናከብረዋለን። የብሔራዊ ቀኑም በዓል የኛም ስለሆነ ከፍተኛ ኩራት ይሰማናል። ይህ የአውስትራሊያ ብሔራዊ ቀን በብሔራዊ ደረጃ በየዓመቱ በመላው አውስትራሊያ የሚከበር ሲሆን ቀኑም በ1788 የመጀመሪያው የሆኑት የእንግሊዝ የመጓጓዣ መርከቦች በኒው ሳውዝ ዌልስ ፖርት ጃክሰን በሚባለው የባህር ዳርቻ የደረሱበት ዕለት በመሆኑና በዋናዋ ከተማም ሲድኒ ለመጀመሪያ ጊዜ የታላቋ ብሪቴን ሰንደቅ ዓላማ በአገረ ገዢ አርትር ፊሊፕ የተወለበለብበት ዕለት ነው። ከዚህ ዕለት ጋር ተያይዞ በብዙዎች ዘንድ ይህ የአውስትራሊያ ብሔራዊ ቀን በከፍተኛ ስሜት እንዲከበር ያስቻለው የሀገሪቱ ምድር ያላትን እየሰጠች ያለውን ሀብቷን ለሁሉም እንደ አቅሙና እንደ ችሎታው ማሳተፉ የተመቻቸውን የኑሮ ዘይቤ ካልተገደበ ሙሉ መብትና ነፃነት ጋር አዋህዳ ስለሰጠችም ጭምር ነው። ያልተገደበ ነፃነት፣ ያልተሸራረፈ አድሏ ያልሆነ ፍትህ የሚሰጥበት ልዩ ሀገር ናት። ይህ ሁሉ ተያይዞ አውስትራሊያ አሁን ላይ ባለችበት ሁኔታ በሳይንስና ቴክኖሎጂ፣ በፀጥታና ደህንነት፣ በእርሻና በዘመና የንግድ እንቅስቃሴ፣ በጤና፣ በመጓጓዣ አቅርቦት፣ በልጆች እንክብካቤ፣ በፍትህ፣ በትምህርት አቅርቦት አሰጣጥ፣ ባኗኗድ ዘይቤ፣ በሕክምናና በሁሉም ዘርፍ ከዓለማችን ግንባር ቀደም ከሚባሉ ሀገሮች በመሆኗ የዚች ድንቅ አገር ዜጋ ሆኜ የብሔራዊ ቀኗን በከፍተኛ ኩራትና ደስታ እንዳከብረው በመቻሌ ፍጹም እኮራለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ከኤስቢኤስ ሬዲዮ ኤልያስ ኩዲሳ፣ ቪክቶሪያ፣ አውስትራሊያ ونحن نحن نحن نحن نحن you are, we are